በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ነፍሴ ሆይ ወደ እረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና ነፍሴን ከሞት አይኔንም ከእንባ እግሬንም ከመሰናከል አድኗልና በሕያዋን አገር በእግዚአብሔር ፊት እሄዳለሁ። መዝሙር ዳዊት 114 በቅንፍ 116 ቁጥር ሰባት እስከ ፍጻሜ ነው። የእምነት አርበኛ ምን አንደበት ይፈተዋል? ምንስ አንጀት ይችለዋል? ምንስ ቋንቋ ይገልጠዋል? ሰው እንደ ጠቦት ሲታረድ የፊጥኝ ታስሮ በገመድ አልወጣም ብሎ ከተዋህዶ መንገድ የአምላኩን ቃል ሊመሰክር እምነቱ በሳት እንደሚፈተን ሊያዘክር ሰማያዊ አክሊልን ሊደፋ የጽድቅ ሕይወቱ ሆኖት ተስፋ ኢትዮጵያዊው የእምነት አርበኛ ክርስቶስ አምላኩን አድርጎ ዳኛ የቅዱስ ጊዮርጊስን ምግባር አንግቦ የሰማዕቱ እስጢፋኖስን ውበት ተውቦ የቅዱስ ጴጥሮስን ገድል አንብቦ የእነቅዱስ ጳውሎስን የእምነት ጥንካሬ የቅዱሳንን የሥራ ፍሬ ትምክህቴ ይሄ ነው ክብሬ ማተቤ አይበጠስም ነገም ዛሬ እያለ ሲሄድ በበረሃ ምላስ ማርጠቢያ አቶ ውሃ አጋጠመው የእምነት ድሃ ሰው መሳይ ጨካኛ ውሬ የማይሳሳ በደም ሰክሮ የሚረካ። ኢትዮጵያዊው የድንግል ልጅ ኢትዮጵያዊው የድንግል ልጅ እንዲህ አለ በተመስጦ ወደ አምላኩ መሄድን መርጦ። ኢትዮጵያዊ መልኩን ነብርዥን ጉርጉርነቱን መቼ ለውጦ ያውቃል እያለ ለራሱ ነግሮ ይኸው ደረሰ ለቀጠሮ፣ እምነቱን አስከብሮ በአምላኩ እቅፍ ለማረፍ ስሙ ከሰማዕታት ከቅዱሳን ጋር ሊጻፍ አልፎ ሊገባ የገነትን ደጃፍ። ወስብሐት ለእግዚአብሔር።